አቶ ግርማ በቀደ የኦሞ ህዝቦች ዲሞክራሲያዊ ግንባር ሊቀመንበር ናቸው። በአሁኑ ሰዓት ለኮንሶ አዋሳኝ በሆነ ቦታ እንደሚገኙ ነግረውናል። እሳቸው ስለ ግጭቱ መንስኤ ጠይቀናቸው እንዲህ ነበር ያሉን። ህዝቡ ከረጅም ጊዜ አንስቶ የማንነትና የአከላለል ጥያቄ እያቀረበ ነበረ። ምንድን ነው ከዚህ በፊት ኮንሶ በልዩ ወረዳነት ተጠሪነቱ ለደቡብ ህዝቦች ክልላዊ መንግስት ሆኖ ባለበት ረጅም ጊዜ ሲተዳደር ቆይቶ አሁን ከቅርብ ጊዜ ወዲህ ሶስት ወረዳዎችን በደቡብ የሚገኙ አንድ ላይ በማድረግ ሰገን ዞን በሚባል ይዋቀራል። በዚህ ምክንያት ነው እንግዲህ እኮ ሰዎች ከልዩ ወረዳነት ስታተሳቸው ወደ ወረዳነት ስታተስ አወቃቀር አግባብ አይደለም ክልል ምክር ቤት ውስጥ አይጠብቅም እና ወደ ነበርንበት ያለበለዚያም ደግሞ የራሳችን ሆነን እንዋቀር የሚል ጥያቄ ነው ያቀረቡት ይህንን ጥያቄ ለምን ያቀረባችሁ በሚል ነው ክልሉ መንግስት የራሱን ልዩ ሀይል ከፌዴራል ፖሊስ በመጥራት እና እንዲሁም ከሰገን ወረዳ የሰውጣታ የፖሊስ ልዩ ኃይል ይዞ ሄዶ በአካባቢው ይህንን የአወካከል እና አወቃቀር ጥያቄ የሚያነሱ ጠንካራ ታጋዮች ያሉባቸው የተባሉትን አካባቢዎች ነው እያነደዱና ህዝቡም በጥይት እየተገደለ ያለው። በማህበራዊ ድረገጾች ቁጥራቸው በውል ያልታወቀ ሰዎች ሞተዋል፣ ቆስሏል፣ ቤቶችም ተቃጥሏል ተብሎ ተዘግቧል። ስለ ጉዳቱ መጠን የሚያውቁት ነገር አለ ወይ ለሚለው ጥያቄያችን አቶ ግርማ ሲመልሱ፣ ይህንን ኢንተርቪው እያደረግን ባለበት ጊዜ ከተለያዩ ምንጮች የተገኙ መረጃዎች በርካቶች እንደሞቱ በአንድ ሰፈር ከአስራ አምስት ሰው በላይ መሞቱን በሌላ ሰፈር ከሀያ ሰው በላይ መሞቱን የሚገልጹ መረጃዎች ይደርሱናል። ነገር ግን ይህን አጠቃለን በማስረጃ አስደግፈን የምናቀርብበት ወይም ደግሞ የሚገልጽበት ጊዜ ይህንንም ለማድረግ አንዳንድ እንቅስቃሴዎች በዚያ አካባቢ በኮንሶ ወጣቶች እየተደረጉ እንዳለን ያለን መረጃ የሚያስረዳው ለዶች ቬለ ራዲዮ ለተጠናቀረው ዘገባ